በኢትዮጵያና በኬንያ ድንበር አካባቢ በተዋሳኞቹ የዳስነችና የቱርካና ወረዳ አርብቶ አደሮች መካከል የተከሰተውን ግጭት ተከትሎ የዳስነች ወረዳ አርብቶ አደሮች ሲኤስ ከሚባል መንደራቸው መፈናቀላቸውን የወረዳው አስተዳዳሪ አቶ ታድለ ሀቴ ለአሜሪካ ድምፅ በስልክ አስታውቀዋል ከአስር ሺህ በላይ የመሆኑ ህዝብ ተፈናቅሎ አሁን ልዩ ሀይል ያለበት ኤሪያ ላይ ነው አርፎ ያሉት ከሲኤስ ወጥቶ ወደ ለቦ ሙቀት ነው ሚመጡት ወደ ሌላ ቀበሌ በደህንነት ስጋት ስማቸው እንዳይገለጽ ጠየቁን በዳስነች ወረዳም የሲኤስ ቀበሌ ነዋሪ በአምስት ቀበሌዎች የሚኖሩ የዳስነች ማህበረሰብ ነዋሪዎች እንደተፈናቀለውና በአምስት ኪሎ ሜትር ርቀት ላይ ወደሚትገኘው ደብረ ሞስ ቀበሌ እንደሸሹ በስልክ ለቪኦኤ ተናግሯል ከአስር ሺህ በላይ ነው ህዝቡ እንግዲህ ያው የተፈናቀሉ በተለይ መራመድም አይችሉት የዛ ትቶ ነው የሄደው እነሱ አሁን ወጣቶች ነው እየጠበቃቸው ያለው ከመንደር ወደ መንደር ነው አሁን የተፈናቀልናለሁ። እዛ እሱ ጋር ተቀላቅሎ ነው እየኖሩ ያሉ መንግስትም እንዳይደግፋቸው ውሃም ስለሚያገድ ከፍተኛ የክልሉ አመራሮች መጥተዋል። እነሱ ጋር አሁን እየተነጋገሩ ነው ያለው ነገር በግጭቱ አጎታቸውና የአክስታቸውን ልጅ እንደተገደሉባቸው ከዚህ ቀደም የተናገሩት አሰጪ ሉካሉባ የተባለ የአርብቶ አደር እርሳቸውን ጨምሮም የቀበሌያቸው ነዋሪዎች መፈናቀላቸውን አስረድተዋል። ሰፈር ልቄን አለው ቤትን ምንን ሁሉ ልቄን ያለው ሌላ ቦታ ነ ያለው ነበረ መስ ያለው ነው ከሲየስ ተፈናቅለ በዚህ በተኩሱ ምክንያት አምስት ቀበሌ ተፈናቅሎ ወጥቷል። ግጭቱ ካለፈው ሳምንት ቅዳሜ የካቲት አስራ አምስት ቀን ሁለት ሺህ አስራ ሰባት ዓመት ትምህርት አንስቶም አንድ ወገን የሌላውን የአሳ ማስገሪያ መረብ በመሠራረቅ መቀስቀሱን ያስታወሱት የዳሰነች ወረዳ አስተዳዳሪ አቶ ታደልም ግጭቱ ሰኞ የካቲት 17 ቀን በመባባሱም ሰዎች መገደላቸውን ተናግሯል። የኬንያ ባለሥልጣናት ድንበር ተሻጋሪ ሲሉ በገለጹት ግጭት ከ20 በላይ ኬንያውያን መጥፋታቸውን አስታውቀዋል። የዳሰነች ወረዳ አስተዳዳሪው ከኢትዮጵያ በኩል 13 ሰዎች መሞታቸውና ሶስት መጎዳታቸውን ተናግሯል። ተጎራባች የሆኑት አርብቶ አደሮቹ ሁለቱ አገሮች የሚዋሰኑበትን ድንበር በሚያቋርጠው ቱርካና ሐይቅ ላይ በጀልባቸው ላይ ሆነው የተኩስ ልውውጥ ማድረጋቸውን የገለጹት የዳሰነች ወረዳም የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ብዙአየሁ ከበደም በኬንያ በኩል ጠፍቷል የተባሉት ሰዎች በሕይወት ስለመትረፋቸው የታወቀ ነገር እንደሌለ አመልክቷል። በኢትዮጵያ በኩል ተገድሏል ከተባሉት 13 አርብቶ አደሮች መካከልም የአንድ ሰው አስከሬን ብቻ መገኘቱና የሌሎችን ሞት ያረጋገጡት ከቤተሰቦቻቸው በተሰጣቸው መረጃ መሠረት እንደሆነ ኃላፊው ተናግሯል። የደቡብ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ወገነ ብዙነም ከሁለቱም ወገን አርብቶ አደሮች መጥፋታቸውን ከመግለጽ ውጭም አስከሬናቸው ባለመገኘቱ በቁጥር መናገር እንደሚቸገሩ ተናግሯል። ግጭቱ ሐይቁ ላይ በተለይም ደግሞ ቱርካና ሐይቅ ላይ ከአሳ ማጥመር ጋር ተያይዞ የነበረ ግጭት ስለሆነ በትክክል በተጨባጭ አሁን ቁጥሩን እውነት ለማውራት በእኛ ደረጃም ወረዳው ላይ እንደ ለማየት ሞክረናል። አስራ ሶስት ሰዎች ደረሱበት አልታወቀም። ከአሁን ድረስ በነበረ ሁኔታ በሁለቱም ወገን የመፈራራቱ ነገር ስለነበረ ውይይት ካደረግን በኋላ ሀይቁ ላይ ምን አለ የሚለውን ነገር ፍለጋዎች ከሁለቱም ሀገራት ጥምር ኮሚቴዎችን አደራጅተን ፍለጋዎችን ጀምረናል። ያንን አጠቃለን ስንጨርስ ይፋ የሆነ መግለጫ ይነሳት ይሆናል። ከባለስልጣናቱ ውይይት በኋላ በተደረገ የማዎቾች አስክሬን ፍለጋም ሁለቱም መገኘታቸውን የገለጹ ሰላፊው ከሁለቱም ማህበረሰቦች በኩል የሰው ህይወት መጥፋቱን አረጋግቷል። የኬንያ የደህንነት ጉዳይ አዋቂ የሆኑት ሪቻርድ ቱታም በናይሮቢ የአሜሪካ ድምፅ ዘይነብ ሰዓዳ ጋር ባደረጉት ቃለ ምልልስ በተፈጥሮ ሀብቶች አጠቃቀም የተነሳ ለሚከሰቱ ግጭቶች ከስር መሰረታቸው የጋራ መፍትሔ መስጠት እንዲሁም በቀጠናው ዘላቂ ሰላም እንዲወርድ መስራት ያስፈልጋል ብሏል። የደህንነት ጉዳይ ባለሙያው ሰሞነኛው የድንበር ላይ ግጭት አልፎ አልፎ የሚከሰት ሲሉ ቢገልጹትም በቱርካናና በዳስነች ማህበረሰቦች መካከል ውሱን በሆነው የተፈጥሮ ሀብት አጠቃቀም ረገድ ያለው ፉክክር ለግጭቱ የአደር ማገርሸት አደጋ እንደሚደቅን አልሸሸጉም። አሁን ከሁሉም በላይ የሚያስፈልገው ሁለቱ ተጎራባች ሀገራት የችግሩን ምንጭ ከስር መሰረቱ መመልከት ይኖርባቸዋል። የሀብት ውስንነት እስካለ ድረስ ግጭት ዳግመኛ አይቀሰቀስም እያልሁ አይደለም። በዋናነት ማከናወን የሚያስፈልገው ክፍተቶቹ ምን እንደሆኑ መለየትና ከዚያም የግጭቱን የማገርሸት እድል ለመቀነስ የሚረዳ እቅድ መተግበር ነው። ኬንያ ከኢትዮጵያ ጋር በምትዋሰንበት ድንበር ላይ ከፍተኛ የሆነ የጥበቃ ኃይል ማስፈሯን አሸትድ ፕሬስ የአገሪቱን የውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮመን ጠቅሶ ዘግቧል። የኬንያ የአገር ውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮመን የጠፉትን ሰዎች ለማግኘት ከኢትዮጵያ መንግስት ባለሥልጣናት ጋራ በመተባበር እየሰሩ መሆኑን ገልጿል። በኬንያ የቱርካና አውራጃ አስተዳዳሪ ጀርሚያ ሎምሮካይም በበኩላቸው ባለፈው ሳምንት ቅዳሜ ከኢትዮጵያ የመጡ ያሏቸው አሳስጋሪዎች በኦሞ ወንዝ ላይ ከኬንያ የቱርካና አሳ አጋሪዎች አባላት ጋራ ኢሁድ ዕለት መጋጨታቸውን አስታውሰው አስራ አምስት ጀልባዎች ጠፍቷል ብሏል። በሁለቱ ተጎራባች ሀገራት ድንበር አካባቢ የተፈጠረውን ግጭት ተከትሎ ኬንያ ተጨማሪ የፖሊስ ተጠባባቂዎችን ቀጥራም የነበረ ሲሆን የአገር ውስጥ ሚኒስትር ሙርኮመን ኬንያ ወደ ውስጥ የሚገቡ ሰዎች ሁሉ የሚፈተሹበት የድንበር ኬላ አቋቁማለች ብለዋል። የዳስነች ወረዳ አስተዳዳሪ አቶ ታደሌ ኬንያ ወታደሮቿን በተሽከርካሪዎችና በሄሊኮፕተሮች ያጓጓዘች ወደ ድንበር ማስጠጋቱንም ገልጿል። ሁለት ሄሊኮፕተሮችን አምጥቶ ሰራዊቱን አራግፎ ነው የሄዱት። ትላንትና ከአስራ ስድስት መኪና በላይ ነው መቶ ተመልሶ የሄዱና ነገር ግን ዛሬም እንደዚህ ሰራዊቶችን አመላለሶ እንትን የማድረግ ሁኔታዎች አላቸውና እንግዲህ ምን እንደታሰበ አናቅም። እኛ ግን እዛው አካባቢ ላይ ያለው የእኛ አርታደሮች እና ሚሊሻዎች ብቻ ናቸው አሉት። ያው አድማ በታኞች የእኛዎች ወደዛ እንዳይሄዱ ሌላ ችግር እንዳይፈጥሩ እሱም የመከላከል ስራዎችን እየሰሩ ነው አሉት። ነገር ግን አሁን እዛ ጋር ድንበር ሴት መንደር የሚባለው የእኛ ሚሊሻዎች ብቻ ናቸው አሉት። የደቡብ ኢትዮጵያ ክልል የሰላምና ፀጥታ ቢሮ ኃላፊ አቶ ወገነ ብዙነም ከዳሰነች ወረዳ አርብቶ አደሮችና በኬንያ የቱርካና ካውንቲ ባለስልጣናት ጋራ መወያየታቸውን አስታውሰው በዚህም የችግሩን መነሻ ለይቶ ለዘላቂ መፍትሄ በማፈላለግ የሁለቱን ሀገሮች አርብቶ አደሮች ሰላማዊ ግንኙነት በማስቀጠልና ሰው የመግደል ወንጀል የፈጸሙ ሰዎች በሕግ በሚጠየቁበት ሁኔታ ላይ ትኩረት ማድረጋቸውን ዘርዝረዋል። አካባቢው ላይ ከዚህ በፊት የነበረው ሰላም ባለበት መመለስ የሚችልበት ሁኔታ ላይ በቂ የሆነ ውይይቶችን አድርገናል። ያንን ማድረግ ብቻ ሳይሆን በተለይ የግጭቱ መነሻውን ነገር ምንድን ነው የሚለውን ነገር በመነጋገር በዘላቂነት እንደዚህ አይነት ነገሮች የሚፈቱበት ሁኔታ ላይ ጥሩ የሆነ ተግባቦት ፈጥረናል። ተግባቦት መፍጠር ብቻ ሳይሆን አርሶ አደሩን ምክንያት በማድረግ ይህንን ድርጊት የፈጸሙ አካላትን ለይቶ ህግ የማስከበሩን ስራ የሚሰራበት ሁኔታ ግን ደግሞ አካባቢ ላይ ያለ አርብቶ አደር ደግሞ ወደ ቀደመ ሰላሙ የሚመለስበት ሁኔታ ላይ ጥሩ የሚባሉ ውይይቶችን አድርገናል ከሚመለከታቸው አካል ጋር። በዛ መነሻ አሁን ባለው ሁኔታ በተለይም ደግሞ በዚህ ሁለት ቀናት ውስጥ ራዊ የሆነ ሰላም ያለበት ሁኔታ መፍጠር ተችሏል። ተቀራርቦ አርብቶ አደሩ መነጋገር የጀመረበት ሁኔታ ነው ያለው። አሁን የኢትዮጵያ ባለስልጣናትም ያለው ሁኔታ ከባድ መሆኑን አልሸሸጉም። የኬንያ ባለስልጣናት በድንበሩ ላይ የጸጥታ ጥበቃዎችን አጠናክሯል። የደህንነት ጉዳይ አዋቂው ሪቻርድ ቱታ ታዲያም ለችግሩ መፍትሄ ለማምጣት ሁለቱ ሀገራት የጋራ የሀብት አስተዳደር መርሃ ግብሮችን ስራ ላይ እንዲያውሉ ይመክራሉም። ከእነዚህም መካከል አንዱ የጋራ የዓሳ ማስገሪያ ቀጠና ማካለል እንደሆነም ጠቁሟል። እነዚህ የተፈጥሮ ሀብቶች አብዛኞቹ የማህበረሰቡ አባላት ለኑሯቸው የሚጠቀሙባቸው ናቸው። ሀብቶቹ ደግሞ ድንበር ተሻጋሪ እንጂ በሀገራቱ ወሰን ውስጥ ብቻ ተካለው የሚገኙ አይደሉም። ስለዚህም የውሃ ሀብት፣ ለም የግጦሽ መሬትን የመሳሰሉትን የተለያዩ ሀገራትን ድንበር የሚሻገሩ ተፈጥሯዊ ሀብቶችን በጋራ ለመጠቀም የሚያስችል ዘዴን መቀየስ ያስፈልጋል። ምክንያቱም በድንበሮቹ አዋሳኝ አካባቢዎች ባሉት ማህበረሰቦች መካከል እዚህም እዚያም የሚከሰቱት አብዛኛዎቹ ግጭቶች መንስኤያቸው ከጋራ ሀብቶች አጠቃቀም ጋር የተያያዙ ናቸው። ልዩ ስሙ ቶዶጋኒው በተባለው ስፍራ ለተከሰተው ሰሞነኛ ግጭት ፈጣን ምላሽ አልሰጡም በሚሉ ኬንያዋን በኩል ነቀፋ ተሰንዝሮባቸዋል። የኬንያ የአገር ውስጥ ጉዳይ ሚኒስትር ለትችቱም እርምጃው የዘገየው ከኢትዮጵያ በኩል በአግባቡ መረጃ ስላልደረስ ነው ብለዋል። ማይክል ሙሹሪ የኬንያ ፖሊስ ቃል አቀባይ ናቸው። ይህ ሁለቱን ሀገሮች የሚመለከት ጉዳይ ነው። በኬንያ የጸጥታ ተቋማት እና በኢትዮጵያ ባለስልጣናት መካከል ያለ ነገር ነው። ግጭቱ ደርሷል በተባለበት ስፍራ ደርሰው ሪፖርታቸውን እስኪያቀርቡልን ድረስ እየተጠባበቅን ነው። የኬንያ መንግስት ተጨማሪ የጸጥታ ኃይል በድንበሩ አካባቢ እያሰፈረ ነው። የአርብ ወታደሮች መፈናቀል የተከሰተውም ከስጋቱ ነው የሚሉ አስተያየቶች ከተፈናቃዮች ተሰንዝሯል። ይህንኑ በተመለከተ የተጠየቁት አቶ ወገነ ኢትዮጵያና ኬንያ በጸጥታና በጋራ ልማት የሁለትዮሽና ስልታዊ ግኙት ያላቸው የወዳጅነት እንጂ የባላንጣነት ታሪክ የሌላቸው በመሆኑ ብዙ የሚያሰጋ ነገር የለም፣ የፌደራል መንግስትም ጉዳዩን በቅርበት በመከታተል ላይ ነው ሲሉ ምላሽ ሰጠዋል። ባለፈው ከተፈጠረው ግጭት አኳያ በእኛ በኩል ያን ያህል ጫፍ የወጣ ነገር ለዛ የሚደርስ ነገር የለም። በኬንያ በኩልም እና በሚገባ ከነሱ ጋር ተነጋግረናል። በዛ ደረጃ የሚገለጥ ስጋትም አይኖርም። በደንብ ተነጋግረናል። አስፈላጊውን ነገር ከፌዴራል መንግስት ጋር ተነጋግረን እኛም ተጨማሪ ስራዎችን የምንሰራው ስራ እንዳለ ሆኖ አሁን ባለ ሁኔታ ግን ለዛ የሚያበቃ ነገር ምንም አላገኘንም። ከነሱ አመራሮች ጋርም በሚገባ ይህንን ተነጋግረናል። እዛ አካባቢ ያሉ ማህበረሰብ የአካባቢው ፖሊስ፣ የአካባቢው ሚሊሻ የሁለቱ በተለይም ደግሞ ከቱርካና ካውንቲና ደቡብ ኢትዮጵያ ክልል በጋራ ሆኖ መፍታት ምንችለው ነው እንጂ የኬንያ መንግስትንም አጠቃላይ በኛ ብለን ደረጃ እኛም ፌዴራል መንግስት ከእኛ አቅም በላይ የሚሆን ነገር አለ ብለን አናስብም። በዛ ደረጃ የሚደርስ ነገር ካለ ተነጋግረን የፌዴራል መንግስትም ሊያግዝ ዝግጁ ነው። በዚሁ አጋጣሚ የኬንያ መንግስት በዛ ደረጃ ይደርሳል ብሎ የሚለው ነገር ስለሌለ ሙሉ ኃላፊነቱን ለሁለቱ ክልሎች ስለሰጠ በጋራ ሁለቱ ክልሎች ተቀናጅተን ተተባብረን ሰርተን የምንፈታው ችግር ነው የሚሆነው። ኬንያ ቱርካና አመራሮች ጋር የነበረን መድረክ ኢትዮጵያ ዳሰነች ወረዳ ላይ ሲኤስ ቀበሌ ላይ ነው በጋራ ቁጭ ብለን ያወራ ነው እና በዛ ደረጃ ለባላንጣነት የሚያደርስ ነገር የለም። አሁን ባለው ሁኔታ የጠፉትን አሳ አስጋሪዎች ለማግኘት አሁንም ፍለጋው እንደቀጠለ መሆኑን የሁለቱም ሀገሮች ባለስልጣናት ገልጿል። ከግጭቱ በኋላ በስጋት ከአካባቢያቸውም መፈናቀላቸውን የገለጹት አርብቶ አደሮች ከረድኤት ድርጅትም ሆነም ከመንግስት እስካሁን የደረሰ ሰብአዊ ድጋፍ እንደሌለ ተናግሯል። የተፈናቀሉ ዜጎች ዕለታዊ ቀለብ እያገኙ ያሉት ከተጠለሉበት ቀበሌ ነዋሪዎች እንደሆነም አመልክቷል። ግጭቱ ከተቀሰቀሰበት ካለፈው ሳምንት ቅዳሜ የካቲት 14 ቀን 2017 ዓ ም አንስቶም ለሕይወታቸው ሰግተው ተሸሹ ነበሩ ከተባሉ አርብቶ አደሮች ውስጥ ወደ ቀያቸው የተመለሱ አለመኖራቸውን ያነሱት አስተያየት ሰጪው፣ ሆኖም ተፈናቃዮች የኢትዮጵያና የኬንያ ድንበር የመጨረሻ አዋሳኝ ወደ ሆነው ቀበሌያቸው መመለስ እንደሚሹ ጠቁመዋል። በኢትዮጵያና በኬንያ አሳስጋሪዎች መካከል በተፈጠረ የድንበር ላይ ግጭት ከኢትዮጵያ በኩል አስራ ሶስት ሰዎች ከኬንያ ደግሞም ሀያ ሁለት ሰዎች የደረሱበት አለመታወቁን ቪኦኤ የአካባቢውን ነዋሪዎችና ባለሥልጣናቱን ዋቢ አድርጎ መዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም